በማዕከላዊ አፍሪካ ሪፐብሊክ ባለፈው እሁድ በተካሄደው የመለያ ፕሬዝደንታዊ ምርጫ በ2013 ዓ ም ከስልጣን የተወገዱት የቀድሞው ፕሬዝደንት ፍራንሷ ቦዚዜ ጠቅላይ ሚኒስትር የነበሩት ፎስተን አርሻንጅ ቷዴራ ሳያሸንፉ እንዳልቀሩ የምርጫ ውጤቶች አሳይተዋል። ይሁንና የብዙ ሰዎችን ሕይወት ያጠፋውንና ወደ አምስት መቶ ሺህ ሰዎችን ወደ ጎረቤት ሀገራት እንዲሸሹ ያደረገውን ካለፉት ሶስት ዓመታት ገደማ ወዲህ በሙስሊሞቹ የሴሌካ አማጽያንና በክርስቲያኖቹ የጸረ ባላካ ምልሻዎች መካከል የቀጠለውን ቀውስ አብቅቶ በሀገሪቱ እንደገና ሰላም ያወርዳል ተብሎ የተጠበቀው ምርጫ ተጭበርብሯል በሚል በመጀመሪያው ዙር ፕሬዝደንታዊ ምርጫ አሸንፈው የነበሩት በቀድሞው ፕሬዝደንት ፌሊክስ ኦንሽ ፓታሴ አመራር እንደ አውሮፓውያኑ ዘመን አቆጣጠር ከ1999 እስከ 2001 ዓ ም ጠቅላይ ሚኒስትር የነበሩት የትዋ ዴራ ተፎካካሪ አኒሴ ዦርዥ ዶሉ ግሌ የውጤቱን ትክክለኝነት አጠያይቀዋል። ቀጣዩ የማዕከላዊ አፍሪቃ ሪፐብሊክ ፕሬዚደንት ይሆናሉ የሚባሉት ፎስታን አርሻንጅ ቱዋዴራ ለመለያው ምርጫ መድረሳቸው ራሱ ብዙዎችን ነበር ያስገረመው። ምንም እንኳን የቀድሞው ፕሬዚደንት ቦዚዜ ጠንካራ ድጋፋቸውን ቀደም ሲል ከሳቸው ጋር ህብረት ለፈጠሩት ለአኒሴ ዦርዥ ዶሉ ገሌ ቢሰጡም ቱዋዴራ በመለያው ምርጫ የብዙውን መራጭ ድምጽ ላገኙበት ድርጊት በጠቅላይ ሚኒስትርነት ባገለገሉበት ዘመን እያስመዘገቡት ውጤት ከፍተኛ ድርሻ ማበርከቱን ኒክ ሎንግ አስረድተዋል። በመጀመሪያ ደረጃ ቱዋዴራ በመጀመሪያው ዙር ፕሬዝደንታዊ ምርጫ ተሸንፈው ከምርጫው በወጡት የራሳቸው አካባቢና ጎሳ ድጋፍ በነበራቸው ሌሎቹ ፕሬዝደንታዊ እጩዎች ዘንድ ከዶሉ ገሌ የተሻለ ተቀባይነትን አግኝተዋል። የቀድሞው ገዢ ፓርቲ የኩዋናካ ምክትል ፕሬዝደንት የነበሩት ቱዋዴራ በምርጫው ዘመቻ ወቅት የብዙዎችን የመንግስት ሰራተኞችና ተከታዮቻቸውን ድጋፍ ሊያተርፉ ችለዋል። ከዚህ በተጨማሪም ከ2008 እስከ 2013 ዓ ም ጠቅላይ ሚኒስትር ሆነው ባገለገሉባቸው አምስት ዓመታት ውስጥ የመንግስት ሰራተኞችን ደሞዝ እንዲከፈል አድርገዋል። እርግጥ ዶሎ ገሌ ያኔ የሰራተኛው ቁጥር 24ሺህ ብቻ ነበር በሚል ድርጊቱን ለማስተናነስ ሞክረዋል። ይሁንና በመልካም አስተዳደር ጉድለት በምትታወቀዋ በማዕከላዊ አፍሪካ ሪፐብሊክ ውስጥ ለመንግስት ሰራተኞች ደሞዝ መክፈል መቻሉ ራሱ ሊካድ የማይችል ጥሩ ድርጊት ሆኖ ነው የሚታየው እና ይህ ተግባራቸው ቱዋዴራን የተሻሉ ፕሬዝደንት ያደርጋቸዋል የሚል አስተያየት አትርፎላቸዋል። በዚያም ሆነ በዚህ ቱዋዴራና ተፎካካሪያቸው ዶሎ ግሌ እርስ በርስ መወቃቀሳቸውን ትተው በመላ ሀገሪቱ በተለይም የ2013 ዓ ምህረቱ ዓመፅ በተጀመረበት በብዛት ሙስሊሞች በሚኖሩበት ኋላ ቀር በሚባለው በሰሜናዊ የሀገሪቱ አካባቢ መረጋጋት ለማውረድ እና ሀገራቸውን መልሰው ለመገንባት ተባብረው ለመስራት ቢሞክሩ መልካም እንደሚሆን ቻተም ሃውስ የሚባለው መንበሩን ለንደን ብሪታንያ ያደረገው የፖለቲካ ጥናት ተቋም ባልደረባ ፖል ሜሊያ አስታውቀዋል። የመጀመሪያ ቱዋዴራና ዶሎ ገሌ ሰላምና እርቀ ሰላም ለማውረድ የተነቃቃውን ሂደት ወደፊት ማራመድ አለባቸው። ባለፉት ሁለትና ሶስት ዓመታት የተካሄደው ውዝግብ በዝችው የሃይማኖት ግጭት ታሪክ ባልነበረባት ማዕከላዊ አፍሪካ ሪፓብሊክ ሕብረተሰብ ውስጥ ስር የሰደደ ልዩነት ፈጥሯል። ይህ ባለፉት ጥቂት ዓመታት የታየው አለመረጋጋትም በአንዳንድ አካባቢዎች በሀገሪቱ በክርስትናና የእስልምና እምነት ተከታዮች መካከል አለመተማመንና አልፎ አልፎም ጥላቻ ፈጥሯል። ይህ ሲታሰብ ታዳ እነዚህን ልዩነቶች ማስወገድና የጥላቻን አስተሳሰብ ማብቃቱ አዳጋች ነው የሚሆነው ቱዋዴራ የሙስሊሞቹ እጩ የነበሩት የካሪም ሜካስዋንን ድጋፍ ማግኘታቸውም ሀገሪቱን የሚጠብቃትን የእርቀ ሰላም ማውረድ ተግባርን ለማራመድ እንደሚረዳቸው ከወዲሁ ተገምቷል። እንደ ፖል ሜል አስተያየት በሀገሪቱ የሚንቀሳቀሱትን የታጠቁ ቡድኖች የጦር መሳሪያ የማስፈታቱ ተግባር አዝጋሚ እና የሀገሪቱ የጸጥታ ሁኔታ አሁንም ገና አሳሳቢ ደረጃ ላይ የሚገኝ በመሆኑ ብዙዎች ይህንን የማስተካከሉን ኃላፊነት በተባበሩት መንግስታት ድርጅት ጫንቃ ላይ ጥለዋል። ጸጥታ የማስጠበቁ ተግባር በማዕከላዊ አፍሪካ ሪፐብሊክ በተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ላይ ጥገኛ ይሆናል። ጓዱ የጦር መሳሪያ የታጠቁትን ቡድኖች ትጥቅ የማስፈታትና ወደ መደበኛው ኑሮ የመመለስ ግዙፍ ስራ ይጠብቀዋል። ይኸው ስራውም ቀላል እንደማይሆን ከወዲሁ ተገልጿል። በዘርፊያ ተግባር ላይ ተሰማርተው የነበሩትን መሳሪያ ያነገቱ ወጣቶችን ከዚሁ ኑሯቸው እንዲለያዩ ማግባባቱ በጣም አዳጋች ነው የሚሆነው።